አካባቢው ጭስጭስ ይላል። በቅርብ ርቀት እሳት እየተቀጣጠለ እንደሆነም ያስታውቃል። ከጉድጓዶችና ከጡብ ከተሰሩ ምድጃዎች ነው ክሰሉ የሚንጣጣው። ሩክ ሙናቺ ኩዌቲ ክሰሉ የሚወጣው ከወዲያ ማዶ እንደሆነ ይገልጣሉ። ሩክ ሙናቺ ኩዌቲ የአካባቢው ኗሪ ጥቁሩ ወርቅ እያለ የሚጠራውን ክሰል የተወሰኑ መቶ ሜትሮች ርቀት በማጓጓዝ ይቸረችራሉ። የከሰል ንግዱ ባህላዊና ለሴቶች የተተወ ተግባር ነው። ወንዶች ወደ ደኑ በማቅናት ዛፎችን ገንድሰው ፍልጦችን ማክሰል ነው ስራቸው። እኛ ገበያ ወስደን እንችረችራለን። ለእኛ ገንዘብ ለማግኘት ብቸኛ መንገዳችን ይህ ነው። ቤተሰቤን ለመመገብ ይበቃኛል። የ57 ዓመቷ ክሰል ቸርቻሪ ወይዘሮ እጅግ የድህነት አረንቋ ውስጥ የሚገኙ ዛምቢያዊ ድሆች በሚገኙበት አካባቢ ነው ኑሯቸው። የመኖሪያ ቀያቸው በመዲናይቱ ሉሳካና በስተ ደቡብ ሲል በሚገኘው ሊቪንግስቶን መካከል ባለው መንገድ ላይ ይገኛል። ወንዶቹ በክሰል የተሞሉ ጆንያዎችን በብስክሌትና በበሬዎች በሚገፉ ጋሪዎች ጭነው በአቅራቢያ ወደሚገኘው መንደር ያጓጉዛሉ። ወደ ከተማ ለማድረስ አንዳንድ ጊዜ የጭነት መኪናዎችም በአካባቢው ይቆማሉ። ባጭሩ ክሰል ከመንደሩ ነዋሪዎች ከዕለት ከዕለት ኑሮ ጋር የተቆራኘ ነው ማለት ይቻላል። የአፍሪቃ ከባቢ አየር በእንግሊዝኛ ኤንቫይሮንመንት አፍሪካ የተባለው የከባቢ አየር ጥበቃ ድርጅት ባልደረባ ናሞቹ ማም ይህንኑ አስረግጠው ይናገራሉ። በእውነቱ በርካታ ሰዎች ምግብ ለማብሰል ከከሰል በሚገኝ የኃይል ምንጭ ጥገኛ ናቸው። ከ65 እስከ 70 በመቶ የሚጠጋው የዛምቢያ ነዋሪ ፈጽሞ የኤሌክትሪክ አቅርቦት የለውም። ያም በመሆኑ ሌሎች አማራጭ የኃይል ምንጮችን ነው የሚጠቀመው፣ በተለይ ከሰልን። በዛምቢያ ፀሐይ በደንብ ነው የምትወጣው። ስለዚህ ከፀሐይ የሚገኝ ኃይልን እንዴት መጠቀም እንደምንችል ማጤን እንሻለን። ከፀሐይ የሚገኝ ኃይል የትም ሊገኝ የሚችል ነው። በዚያ ላይ ወዲያው የሚሟጠጥ አይደለም። ይሁንና እንደ ዛምቢያ መንግስት ግምት ክሰል ለማውጣት በየአመቱ 300000 ሄክታር ደን ይጨፈጨፋል። ይህም ዛምቢያ በዓለማችን ደንን በስፋት ከሚመነጥሩ ሀገራት ቀዳሚ ተርታሌ እንድትሰለፍ አድርጓታል። በአነስተኛ ምርት የሚተዳደሩ ገበሬዎች ድርቁና የጎርፍ መጥለቅለቁ እየተባባሰ መምጣቱ እንዳማረራቸው ይናገራሉ። ክሰል ቸርቻሪዋ ወይዘሮ ሩክ ሙናቺ ኩዌቲ ሁኔታው አሳስቧቸዋል። እዚህ አቅራቢያችን ዛፍ የሚባል ነገር ካየን ስንት ጊዜያችን ነው? ወንዶቹ በየጊዜው ሩቅ ቦታ ለመሄድ ይገደዳሉ። ያም በመሆኑ የከሰል ችርቻሮ ንግዱ ባለፉት ዓመታት አስቸጋሪ ሆኗል። እኔ በበኩሌ ለወደፊቱ ብሎ የዛፍ ችግኝ የሚተክል አንድም ሰው አላውቅም። ነገሩ ዛፍ ላይ ተንጠልጥሎ ቅርንጫፍ መዘንጠፍ አብሮ ለመገንደስ እንደሚባለው ሁሉ ይህን የአገሪቱ መንግስትም ቢሆን አውቆታል። የአካባቢ ጥበቃ ባለስልጣኑ ፍሬዘር ቾሌ ክሰል በማክሰል ከመተዳደሩ ውጭ ነዋሪው አማራጭ ሊኖረው ይገባል ይላሉ። ከአሁን በኋላ ከሰል አትጠቀሙ ማለት አንችልም። ሌሎች አማራጮችን መመልከት ያሻል። አብዛኞቹ በማክሰል ተግባር ላይ የተሰማሩ ሰዎች ሕይወታቸው ከዚያ በሚያገኙት ገቢ የተመሰረተ እንደሆነ ደርሰንበታል። ስለዚህ ከማክሰል ተላቀው ሌላ የገቢ ምንጭ እንዲኖራቸው የዘረጋነው መርሃ ግብር አለ። ለአብነት ያህል በንብ እርባታ ተግባር እንዲሰማሩ እንጥራለን። ከማር የሚያገኙት ገቢ ከከሰሉ ይልቃል። ይህን መሰሉ መርሃ ግብር አንዳች ጠብ በሚል መፍትሄ አሊያም የተሻለ መሆኑ ገና አጠያያቂ ነው። ድህነትን ለመዋጋት ፋይዳ ያለው ነገር ካልተሰራና የኃይል አቅርቦት ካልተዘረጋ በስተቀር በዛምቢያ እለት በዕለት የሚገነደሱ ዛፎችንና የደን ምንጣሮውን ማቆም አይቻልም።